እኑ፣ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በኢትዮጵያ ከተሞች በተለይ በመዲናይቱ አዲስ አበባ የኃይል መቋረጥ ወይም መቆራረጥ ተደጋግሞ የሚታይ ችግር ሆኗል። ይኸው ለማንኛውም እድገት ትልቅ ሚና ከያዙት ሁኔታዎች መካከል አንዱ በሆነው የኤሌክትሪክ አቅርቦት ላይ እየተከሰተ ያለው ችግር ሀገሪቱ እድገት ለማስገኘት ለጀመረችው ጥረቷና ለሕዝቧ ዕለታዊ ኑሮ ፈታኝ ሁኔታ እየፈጠረ መምጣቱ በግልጽ የሚታይ ሆኗል። ዛሬ በምናካሂደው ውይይታችን ስለዚሁ ችግር መንስኤ፣ ስለሚያሳርፈው ተጽዕኖና ችግሩን ለማስወገድ እየተደረገ ስላለው ጉዳይ እንመለከታለን። የኢትዮጵያ ኤሌክትሪክ ኃይል የህዝብ ግንኙነት ክፍል ዳይሬክተር አቶ ምስክር ነጋሽ፣ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ዋና ሥራ አስፈጻሚ አቶ ጎሳዬ መንግስቴ፣ የሃይድሮሎጂስት ባለሙያ ኢንጂኒየር ይግዛው ሐጎስና ጋዜጠኛ ውድነህ ዘነበ በዚሁ በስልክ በምናካሂደው ውይይት ላይ ሐሳባቸውን ሊያካፍሉን አሁን መስመር ላይ ይገኛሉ። የተከበራችሁ እንግዶቻችን ለተሳትፏችሁ ከልብ አመሰግናለሁ አሁን ወደ ውይይቱ አልፋለሁ ኢትዮጵያ የኤሌክትሪክ ኃይል ማመንጫ ግድቦች በተለይ የታዳሽ ኃይልን ዘርፍ ለማስፋፋት ከፍተኛ ጥረት ማድረጓንና የምታመርተውን የኤሌክትሪክ ኃይል በማሳደጉ ረገድም ጥሩ ውጤት ማስመዝገቧን የሚመለከተው መስሪያ ቤት አስታውቋል በአሁኑ ጊዜ ምን ያህል ህዝብ የኤሌክትሪክ አገልግሎት ተጠቃሚ ሆኗል አቶ ጎሳኤ፣ እሺ፣ በአሁኑ ጊዜ በሀገሪቱ የኤሌክትሪክ ኃይል ደንበኞች ብዛት ወደ ሁለት ነጥብ አምስት ሚሊዮን ይደርሳል። ይህ ማለት ህዝቡ ጠቅላላ የሚያገኘው ማለት አይደለም። ከኛ ጋር የደንበኝነት እንትን ወስደው ክፍያ የሚፈጽሙ ማለት ነው። ወደ ሁለት ነጥብ አምስት ሚሊዮን ደንበኞች ነው ያሉ። እንግዲህ አንድ ደንበኛ ስንል ብዙ ቤተሰቦች፣ ብዙ እንትኖች ሊሆኑ ይችላሉ። ግን እኛ በደንበኛ ቁጥር ስናየው ሁለት ነጥብ አምስት ሚሊዮን ነው የሚሆነው። አቶ ምስክር መልካም ክቡር አቶ ጎሳዬ መንግስቴ ያሉት እንዳለው ነው። አጠቃላይ የኤሌክትሪክ መጠቀምን ስናነሳ እንደ ሀገር በእያንዳንዱ ሀውስ ሆልድ ሳይሆን አጠቃላይ አክሰስን ስንመለከት ከዛሬ ሀያ አራት ዓመት በፊት አጠቃላይ የሀገራችን የኤሌክትሪክ ሽፋን ከስምንት ፐርሰንት ያልበለጠ ነበረ። ሆኖም ግን ልማታዊና ዲሞክራሲያዊ መንግስታችን ለሀይል ልማቱ ዘርፍ በሰጠው መጠነሰፊ ትኩረት ምክንያቱም የኤሌክትሪክ ኃይል ማለት አሁን ሁሉንም ነው። ከዚህ አንፃር በአሁኑ ሰዓት አምሳ አራት ፐርሰንት በላይ የኤሌክትሪክ አክሰስ ፕሮግራም ተዳርሷል። ይህም ሲባል የኤሌክትሪክ አገልግሎቱ እስከ ቀበሌ ማዕከላት ማድረስን ይመለከታል እንጂ በእያንዳንዱ አባወራ በእያንዳንዱ ማወራ የገባውን ቁጥር አይደለም። ይህንን ሲመለከት ቅድም አቶ ጎሳዬ እንዳሉት ከሁለት ነጥብ አምስት ሚሊየን በላይ ደንበኞች አሉ። አክሰሱን ግን ስንመለከት አጠቃላይ የኢትዮጵያ አርሶ አደር በብዛት አስተፋፈሩ እስካተርድ ወይም የታጠቀ እንደመሆኑ መጠን ወደ አንድ ቪሌጅ ገና ያልመጣ እንደመሆኑ መጠን አክሰሱን ነው መጀመሪያ የምናስቀድመው። በአንድ ቀበሌ ማዕከል ኤሌክትሪክ ያደረስን ማለት ህዝቡ የንጹህ ውሃ መጠጥ ተጠቃሚ የሆነ ማለት ነው። የእንስሳትም ሆነ የሰው የሕክምና አገልግሎት በኤሌክትሪክ አጋዥነት ተጠቃሚ የሆነ ማለት ነው። ዘመናዊና ወጥ የሆነ ትምህርት ለመስጠት በኤሌክትሪክ አጋዥነት ተጠቃሚ የሆነ ማለት ነው። የአነስተኛና ጥቃቅን የወፍጮ የመሳሰሉት አገልግሎቶች በአጠቃላይ በኤሌክትሪክ ኃይል የሚሰሩትን የተበታተነው ህዝብ ወደ አንድ መቶ መሰረተ ልማት ተጠቃሚ ሲሆን ድረስ ግን በአካባቢው ሩቅ ቦታ ሳይሄድ ከምርት ተግባሩም ሳይፈናቀል በዛ አካባቢ በኤሌክትሪክ ኃይል አጋዥነት የሚሰሩ የማህበራዊና የኢኮኖሚ እንቅስቃሴዎች በሙሉ ተጠቃሚ የሆነ ማለት ነው። ይህንን ስናሰላ በአሁኑ ሰዓት የኤሌክትሪክ አክሰስ ፕሮግራም ከሀምሳ አራት ፐርሰንት በላይ ነው። ሩቅ በማይባል ጊዜያት ውስጥ ደግሞ ሰባ አምስት ፐርሰንት በማድረስና በያዝነው በሁለተኛው የእድገትና ትራንስፎርሜሽን እቅድ ደግሞ ወደ ዘጠና በመቶ ኤሌክትሪክ አክሴስ ፕሮግራም ለማድረስ ሰፊ ርብርብ እየተደረገ ነው የሚገኘው። ኤሌክትሪክ ለማቅረብ የተያዘው ጥረት ውጤታማ መሆኑ ቢነገርም በዚህ ጉዳይ ላይ ያነጋገርናቸው ብዙዎች የኃይል መቋረጥና መቆራረጥ ባለፉት ዓመታት በመሻሻል ፈንታ ጭራሹን እንደተባባሰ ነው የገለጹልን። አንዳንዶቹ ያሉንን እናሰማችሁ። መብራት ያው ይቆራረጣን። ሰው ስድስት ሰዓት መንገድ ተጉዞ ያሰጭ ሲመጣ ሶስት ቀን አራት ቀን ይጠፋል። ሰው በጣም ይጉላላን። በይህ መብራት የሚተዳደር ነገር እኔ ራሴ በንግድ ነው የምተዳደረው። እንደዚሁ ገባ ይቀርብናል። በተጨማሪ መብራት ሲጠፋ ኔትወርክም አብሮ ነው የሚጠፋው። ከፍተኛ መቆራረጥ አለ። አሁን ኤሌክትሪክ እና ባላብቶች እና ሰዎች በጣም ተቸግረው ነው ያሉ፣ ለመስራት እና ይቆራረጣል። ሌላው የክልል ልዩነት አለ። ኤሌክትሪክ ወደ አንዱ ክልል ማዘንበል አይነት ሁኔታ አለ እና ኤሌክትሪክ በጣም ችግር አለ። የማያማር ሰው የለም። አሁን በሀገራችን እንደ ወፍጮ ቤት፣ ዳቦ ቤቶች ዳቦ ጋግረው ለመሰጥ ተቸግረው፣ ህጻናት ጧት ዳቦ ሲሉ ዳቦ የለም። አሁን በበዛት ችግር እየተፈጠረ ያለ በአማራ ክልል ላይ ነው። አማራ ክልል ላይ ብዙ ኤሌክትሪክ አቅርቦት የለም። እንደሚታወቀው የከተማ ሪዎች አብዛኛዎቹ በኤሌክትሪክ ነው ሁሉም ነገር የሚደረገው። እዛ ላይ ደግሞ ሆቴሎች አሉ፣ ትስግ ከተማ ላይ ፋብሪካ ምናምን አለ ክሰራ ውስጥ ይገባል ማለት ነው። ህብረተሰቡ ራሱ ይሸገራል። ውሃ ኤሌክትሪክ ካልኖረ ውሃም የለም። ውሃ በኤሌክትሪክ ነው የሚሰራው። ውሃ አይመጣም። ህዝቡ በቃ በጣም አሁኑ ኤሌክትሪክ ሳይኖር ውሃ አንድ ጀሪካን እስከ አስር ብር ነው የሚገዛው ከተማ ውስጥ ማለት ነው። ኤሌክትሪክ ብዙ ጊዜ ይቆራረጣል ከተማ ላይ ግን ስንጠይቃቸው፣ ችግሩ ምን እንደሆነ አይናገሩም። በቃ እንዲሁ ሳያስታውቁ ዝም ብለው መቆራረጥ አለ። ለሃያ አራት ሰዓት ሙሉ ተከታታይ አይበራም። ግማሽ ሰዓት ከጠፋ ግማሽ ሰዓት አለ። ኮሬንቲ ሳይታሰብ ድንገት የሚቋረጥበት ይኸው መቋረጥ ምን ያህል ጊዜ እንደሚቆይ የማይታወቅበት ድርጊት ህዝቡ አንድ ነገር ጀምሮ መጨረሱን እርግጠኛ የማይሆንበት ደረጃ ላይ አድርሶታል። አስተያየት ሰጪዎች እንዳሉት ኤሌክትሪክ የሚቋረጠው ከጥቂት ዓመታት በፊት ይደረግ እንደነበረው ህዝብ ተነግሮት አይደለም። የዚሁ ተጠቃሚዎችን ያስመረረው ዕለታዊ ችግር ምክንያት ምንድን ነው? አቶ ጎሳኤ ባጭሩ ቢገልጹልን። እንግዲህ የኃይል መቆራረጥ ትክክል ነው፣ በሀገሪቷ አለ። የኃይል መዋዠጥም አለ፣ የኃይል መቀነስም አለ። እነዚህ ነገሮች ያጋጠሙ ችግሮች ናቸው። እንግዲህ እነዚህ ከእድገቱ ጋር ተያይዞ የመጡ በአሁኑ ጊዜ ህብረተሰቡ በአጠቃላይ ከማንኛውም የኢነርጂ አይነት ኤሌክትሪክን ነው የሚመርጠው። ምክንያቱም ኤሌክትሪክ የተሻለ ቀረቤት አለው ለህብረተሰቡም፣ በማንኛውም በዝቅተኛ ዋጋ ሊገኝ የሚችል ከየትኛውም ኢነርጂ የተሻለ ስለሆነ ማለት ነው። እንግዲህ ከዚህ አንጻር በአሁኑ ጊዜ የነባር ደንበኛውም ፍጆታ ፊት ከነበረው በጣም በከፍተኛ ደረጃ እየጨመረ ነው ያለው። አዲስ ደንበኞች ደግሞ በከፍተኛ ደረጃ የሚፈልጉበት ሁኔታ አለ። እድገቱ ያመጣው በተለይ ኢንዱስትሪዎቹ ሁሉም በአሁኑ ጊዜ ኤሌክትሪክ ተጠቃሚ ናቸው። እንግዲህ ለኃይል መቆራረጥ የተለያዩ መንስኤዎች አሉ። አንደኛ የኃይል ማመንጫዎች በተለያየ ምክንያት አቅማቸው በሚያንስ ጊዜ እንደዚህ አይነት ለኃይል መቆራረጥ ምክንያት ይሆናሉ። በከፍተኛ የኃይል ማስተላለፊያ ኔትወርክም ላይ ብልሽትና የአቅሙ ውስንነት፣ ይህም ምክንያቱም ጭነቱ በጣም በከፍተኛ ደረጃ ሲበዛ እንደዚህ አይነት ሁኔታዎች ይከሰታሉ እና የሰብስቴሽን የምንላቸው ማከፋፈያዎች የዲስትሪቢሽን ትራንስፎርመርና መስመሮች አቅም ከተገልጋይ ፍላጎት አንፃር አስቀድመን አለማሳደጋችንም ይህም እንደ አንድ ምክንያት የሚቆጠር ነው። ምክንያቱም ፍላጎቱ በከፍተኛ ደረጃ እያደገ ያለበት ሁኔታ ስለሆነ ማለት ነው። እና ሌላው እንግዲህ የዲስትሪቢሽን መስመሮቻችንን በወቅቱ በሚፈለገው መልክ አለመጠገንም እንደዚህ አይነት ሁኔታዎች አሉ። ሌላው ያው መብራት ለገባላቸው የገጠር ከተሞችም በሚፈለገው ፍጥነት የኦፐሬሽንና የጥገና ስራ ለመስራትም እንደዚህ አይነት ሁኔታዎች ለኃይል መቆራረጡ መንስኤዎች ናቸው። እንግዲህ እንግዲህ ኃይል መቆራረጥ በርካታ መንስኤዎች አሉት ማለት ነው። እና ሌላው በመስመር ላይ የሚደርስ አደጋም አለ አልፎ አልፎ የሚያጋጥመን አለ። እና የመስመር የተለያዩ ስርቆቶችም አሉ እነዚህ እንደዚህ አይነት ነገሮችም አሉ። በደንበኞችም ያልተጠበቀ ከፍተኛ የኃይል ጭነት የሚያጋጥማል ይህም ከተጠበቀ ከተሰጣቸው ታሪፍ በላይ የሚጠቀሙ ይህም ለኃይል መቆራረጡ የራሱን አስተዋጽኦ ያደርጋል ማለት ነው እና በአጠቃላይ የኃይል መቆራረጡ አለ። ግን ይህንን የኃይል መቆራረጥ ለመቀነስ እና በአጠቃላይ ህብረተሰቡ የሚፈልገው የኤሌክትሪክ ኃይል እንዲያገኝ ለማድረግ ግን እየሰራን ያለነው ስራ አለ። ኢንጂኒየር ይግዛው ከውሃ መቋረጥ ጋር ያለውን የኤሌክትሪክን ግንኙነት ቢያስረዱን። አስተያየት ሰጪዎች ይህንኑ እንደ አንድ ምክንያት ጠቅሰዋል። አሁን አንድ ነገር የው በሁለት ነገር ብናየው የተሻለ ይመስለኛል። በዚህ ዓመት የተፈጠረው መቆራረጥ አለ። ከዝናብ ችግር በሃይድሮሎጂካሊ መንጨት ያለበትን ውሃ ስላልገባ የሆነ ችግሮች አሉ። ግን ውሃ ቢኖርም ይሟላል ወይ የሚለው ነገር ግን ብናይ አይበቃም። አሁን ትድም እንደተባለው ዲማንድ እና ሳፕላዩ አልተመጣጠነም የኢንግስቶች መስፋፋት አለ። ቤቶች መስፋፋት አለ። ዲማንዶች አሉ። ይህ ዲማንድ ተከትሎ ደግሞ ሰፕላይ የሚያደርግ በቴክኒካል አቅሙ ይሁን ባለውን በአንቸት ትል ችግሮች አሉ። ከቴክኒካል ካፓሲቲ በምናይበት ጊዜ ራሱ የሚፈጠሩ መቆራጦች ከሚሆኑ ቶሎ ፈትኖ የመስራት ነገር የለም። ከዛ ደግሞ አንዳንዴ በማናጅመንቱ ችግር ያለ ይመስለኛል። አንዳንድ ቦታ በምናይበት ጊዜ እንስቶ እንዳይደረግ ቶሎ መልስ አይሰጥም። ስለዚህ እዛም ራሱ የሚያመነጭ ነው በትክክል የደረሰነው የሚሆንበት ጊዜ አይደርስም። ሮሶችም አሉ።

ይከክ ነው። ስለዚህ አላ አዲሶቹን የገቡትን ቅድቦች ቢሆኑ አንዳንዶቹ በስኬጁል አይገቡም ይገባሉ ይባላሉ ግን ኦፒት እያደረጉ ነው ወይ ሳፕላይ እያደረጉ ነው ወይ የሚለው ደግሞ ትንሽ መቻት ያለበት ይመስለኛል። ምክንያቱም ና ሆና እንዲ የምናደርገው ሀይል አይመጣጠንም፣ ነው አንዱ ችግር። ጋዜጠኛ ወንድሙ፣ ችግሩ በአሁኑ ጊዜ ምን ያህል እየከፋ የሄደ ይመስልሃል? ችግሩን ስንመለከተው አቶ ጎሳዬ እንዳሉት ነው በጣም ሲሪየስ የሆነ ችግር አለ። በብዛት ይቆራረጣል ኤሌክትሪክ በየሰዓት በቀን ቢያንስ ሁለት ሶስት አራት የመቆራረጥ ነገር አለ። በወር ሲደምር በጣም ብዙ ሰዓት ነው እና ይሄ ለሰሬዎች ለኢንቨስተሮች ሊሆን ይችላል፣ ለነዋሪዎች ሊሆን ይችላል። በጣም መሰራ ነው እያመጣ ያለው። ይህኛው ነገር ደግሞ ቢያንስ በተወሰኑ ጊዜያት ይቀረፋል ተብሎ ሰው በተሳብ ይጠብቅም ለአመታት የዘለቀ ነገር ነው እና አሁንም እዛ በባለስልጣናት አካባቢ ወይም ደግሞ መዋቅር አካባቢ ላይ ችግር እንዳለ ነው የሚያመለክተው። ምክንያቱም ወዲያው እቅድ ይታቀዳል፣ የታቀደው እቅድ ጥሩ ነው ተብሎ እየተሰራ ነው ብሎ ሰው ተሳ በሚያደርግበት ሰዓት ላይ ያ ነገር የማይስተካከል ከሆነ ትንሽ የሚያስቸግሩ ነገሮች ናቸው ያሉ። ከዛም በላይ እንደገና አሻጥርም የሚባል ነገር አለ። ከአሻጥርም ባሻገር የኤሌክትሪክ መቆራረጡ ለመስራት መንግስት ከዚህ በፊት ለኩባንያዎች ይሰጣል ያ ኩባንያ ረጅም ጊዜ ከወሰደ በኋላ መጨረሻ እንደገና ኩባንያው ገንዘብ ማምጣት አልቻለም፣ ሊሰራም አልቻለም ተብሎ እንደገና ተነጥቆ ለሌላ አይሰጣል። ይህ ደግሞ ሰው ተስፋ ያደረገውን ሰው እንደገና ተስፋን ያቀልም ነው እና እዛ ጋር መንግስት በደንብ ሲሬሲ ሊመለከተው ይገባል። እስካሁን ተመልክቷል ተብሎ አይታመንም። እና እነዚህ አይነት ነገሮች በጣም ለከፋ ጉዳት እያመጡ ነው በሀገሪቱ ኢኮኖሚ ላይ፣ በነዋሪዎች ላይ እና እንደዚህ ዝም ብሎ የሚታይ ነገር አይደለም ነው አቶ ጎሳይም ጋዜጠኛ ወንድሙም አሻጥርን ጠቅሰዋል። ግን ከጠቃሚው የሚለው ከአሻጥር በላይ የኃይል ማከፋፈያ ጣቢያዎች አቅም አንሷል፣ የኃይል ማስተላለፊያ መስመሮችም አርጅተዋል። በአጠቃላይ ኃይል የሚተላለፍበት መሰረተ ልማት እንደሚፈለገው አልተስፋፋም ነው። አቶ ምስክር እዚህ ላይ የሚሉት አለ? አዎ አመሰግናለሁ። አቶ ጎሳኤ ያሉት እንዳለው ነው። የኤሌክትሪክ መቆራረጥ መንስኤዎች በሁለት ከፍለን ብናያቸው፣ አንደኛ ከአቅሙ ስንነት አንጻር ከአሁን በፊት በነበሩ አመታት በነበረው ፍላጎት ልክ የተገነቡ የኤሌክትሪክ ማሰራጫ ማስተላለፊያ መስመሮችና ማከፋፈያ ጣቢያዎች አሁን ከሀገራችን ፈጣን እና ቀጣይነት ካለው የኢኮኖሚ እድገት ጋር ተያይዞ ነው እነዚህ ስምጠት ያለባቸው የኤሌክትሪክ ማሰራጫ መስመሮች፣ ማከፋፈያ ጣቢያዎች፣ አጠቃላይ ትራንስፎርመሮችን ጨምሮ አሁን ያለውን ከፍተኛ የኤሌክትሪክ ፍሰትና ቀጣይም ይኖራል ተብሎ የሚታሰበውን በተሻለ መንገድ ሊያስተላልፉ፣ ሊያከፋፍሉ የሚችሉ ሲስተሞች እየተዘረጉ ነው ያሉት። ለምሳሌ አዲስ አበባን ጨምሮ በሀገራችን በጣም ትላልቅ ከተሞች የአፕግሬዲንግ ሲስተም የነበረውን ኤሌክትሪክ ማሰራጫ መስመር፣ ማከፋፈያ ጣቢያ በጣም በከፍተኛ ደረጃ ከጥስጥስ በላይ የማሳደግ ስራዎች እየተሰሩ ነው ያሉት። ከአሁን በፊት በተሰሩ ስራዎችም ከአሁን በፊት ይሰሙ የነበሩ ሩሮዎች አካባቢ አሁን ችግሩ በአብዛኛው የተቃለለበትና አሁንም ገና ያልሰራናቸው ናቸው ስራዎች እንዳሉ በትኩረት እየተሰራ ነው ያለው። ከዚህም ባሻገር ቅድም አቶ ጎሳይ እንዳሉት አጠቃላይ ከማመንጫ ከማስተላለፊያ ከማከፋፈያ እስከ ተጠቃሚ ህብረተሰብና ኢንዱስትሪ ድረስ የሚደርሰው የኤሌክትሪክ ፍሰት ኢንተርኮኔክት ሲስተም ነው። ከአንዱ ማመንጫ ሌላው ማመንጫ ማስተላለፊያ አጠቃላይ የተያያዘ ሲስተም ነው። ለምሳሌ ከፍተኛ ኤሌክትሪክ ማስተላለፊያ መስመር ላይ በሰው ሰራሽም ሆነ በተፈጥሮ ክፍተት ድንገት የኤሌክትሪክ መስመር ላይ ጉዳት ቢደርስ የአስኪታይ ድረስ በዛ መስመር ተጠቃሚ የሆነው ደንበኛችን ኤሌክትሪክ አጥቶ የሚቆይበት አጋጣሚ ቀላል አይደለም። ይህም በዚህ ሆኖ አሁን በዚህ አመት የተከሰተው ዓለም አቀፋዊ ችግር የእኔ ነው ክፍተትም አንዱ ማሳያ ሊሆን ይችላል። ለምሳሌ አብዛኛው የኤሌክትሪክ ማመንጫዎች በኃይል የሚሰሩ ናቸው። እነሱም ጋር አንዳንዶች ጋር አመቱ ሙሉ ያመነጩት በወቅቱ በሚገኝ ዝናብ እጥረት ምክንያት የተወሰነ አሉታዊ ጫና የደረሰባቸው አልፎ አልፎ አንዳንድ ማመንጫዎቻችን አሉ። ለምሳሌ ይህንን ችግር ለመፍታት ሚክስ ኢነርጂ፣ ምክንያቱም ሀገራችን የምትከተለው አረንጓዴ የኃይል ልማት ስትራቴጂ ነው። ስለዚህ በውሃ ኃይል ብቻ ደጽኖ ከማሳረፍ ከንፋስም፣ ከምድር እንፋሎትም ሌሎችንም አማራቂዎች በመጠቀም ሚክስ ኢነርጂ ሲስተም እየተጠቀምን ነው ያለ ነው። እንግዲህ ለምሳሌ ከትራንስፎርመር ጋር የመሳሰሉት የተነሱ ችግሮች አሉ። እንግዲህ ሀገራችን እድገት የወለደው የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን አለም አቀፍ ጥራት ደረጃቸውን የጠበቁ የኤሌክትሪክ ትራንስፎርመሮችና መሰል እቃዎችን እያመረተልን ነው ያለ ነው። ከዚህ አንጻር ከአሁን በፊት ከሰማንያ በመቶ ያላነሱ እቃዎች ሀገራችን እየተመረቱ ነው ያሉት ከውጭ ሀገር ይገዛ የነበረውን የጊዜ፣ የገንዘብ፣ የዶላር ይህን ሁሉ መጓተት እየቀረ ነው ያለ እና ችግሩ የጊዜ ጉዳይ ካልሆነ በስተቀር ችግሮች በዘላቂነት ለመፍታት መንግስትን ትልቅ ቁርጠኝነት ይዞ እየሰራ ነው ያለው። ለምሳሌ የአቅም ከተባለው ነው ከሜጋዋት አንጻር ስናይ አሁን ያለው ለምሳሌ የዛሬ ሀያ ዓመት በፊት ከሶስት መቶ ሰባ ሜጋዋት ያልበለጠ ነው የነበረው። አሁን ወደ ሶስት ሺህ ሜጋዋት የሚጠጋለ አሁን በቅርብ እስከ አስር ሺህ ሜጋዋት ለመድረስ እና በተለይ በሁለተኛው የእድገትና ትራንስፎርሜሽን እቅድ በአንደኛው የእድገትና ትራንስፎርሜሽን እቅድ ያልተጠናቀቁትን ጨምሮ እስከ አስራ ሰባት ሺህ ሜጋዋት ለመድረስ ሰፊ ስራ እየተሰራ ነው ነው ያለው። ለምሳሌ አሁን የታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ ተጠናቆ አገልግሎት መስጠት ሲጀምር ስድስት ሺህ ሜጋዋት ማመንጨት የሚችለው ታላቁ ፕሮጀክታችን በአሁኑ ሰዓት ከሀምሳ በመቶ ያላነሰ ስራው ተከናውኗል። የግልገል ግቤ ሶስት ሙሉ በሙሉ ተጠናቆ በሙሉ አቅሙ ሲያመነጭ ከአንድ ሺህ ስምንት መቶ ሰባ ሜጋዋት በላይ የማመንጨት አቅም አለው። የግልገል ግቤ ሶስትም ከዘጠና አምስት ፐርሰንት በላይ ስራው ተከናውኗል። የገና ሌዳዋም ሙሉ በሙሉ ሲጠናቀቅ ከሁለት መቶ ሀምሳ አራት ሜጋዋት በላይ የሚሰጠው በአሁን ሰዓት ሰማኒያ በመቶ ተጠናቋል። ከእንፋሎት፣ ከደረቅ ቆሻሻ፣ ከመሳሰሉት የነዚህ ድምር ውጤት በሩቅ በማይባል ጊዜ ውስጥ አስር ሺህ ሜጋዋት ለመድረስ ሜጋ ፕሮጀክቶች ሀያ አራት ሰዓት እየተሰራ ያለበት ሁኔታ አለ። ከሺ ዘጠኝ መቶ ዘጠናኛዎቹ ዓመታት አጋማሽ በኋላ በሀገሪቱ ብዙ ፋብሪካዎችና ግዙፍ ማምረጃ ተቋማት ተቋቁመዋል። ከዚህ በተጨማሪም የጥቃቅንና አነስተኛ አምራቾች እንቅስቃሴም እያደገ መጥቷል። የቤት ግንባታ ስራ ተጠናክሯል። ሌሎች ብዙ ትላልቅ ፕሮጀክቶችን በወቅቱ ተነቃቅተዋል። ግን አሁን እንደሚታየው የአቅርቦትና የአቅም አለመመጣጠን አለ። አቅርቦትና አቅምን ለምን ማጣጣም አልተቻለም? ኢንጂነር ግዛው፣ እንግዲህ ምንድን ነው መንግስት ስራ እየሰራ መሆኑ ግለሰቦችም ስራ እየተሰራ መሆኑ አንዱ የታወቀ ነገር ነው። ግን ያንን አድሬስ ማድረግ የሚችል የሚሸፍን ሀያ ደግሞ ተመጥኖ መሄድ ነበረበት። አሁን ሲፋፎ ፋብሪካዎች ሲሰጡ ራሱ ምን ላይ ነን ያለ ነው የምናመነጨው፣ ስንት ነው ስንት ነው እየተጠቀመ ያለው እንዴት አድርጎ ማደግ ያለበት፣ ፓዋራችን በአመት ስንት ነው እያደገ ያለው፣ ዲማንዱ እያደገ ነው። ከሰላሳ ፐርሰንት በላይ በአመት ያድጋል ይላሉ። ይህን የሚያደግ ከሆነ ደግሞ ይሄን ይህን አደግ የሚያደርግ እንትን ከሌለን ተጨማሪ ክልል ነው የሚሰጠው የሚለው ነገር አለ። ምክንያቱም አንደኛው ፋብሪካ ሳትፈልግ ሳታደርግ ብሽጥ ከማድረግ አንደኛው ሰርተህ ዛኛውን እስኪመጣ ፕረሶሞ አዲስ ማድረግ የሚቻልበት ኮንዲሽን ነው። ሌላው የቅድም ማድረሱ አቅሙ ችግር አለ። ይቻል ነበር ነው ሀያ ፐርሰንት የምናጣ ከሆነ ያን ሀያ ፐርሰንት በቋቋሚ ማለት ብናስገባው የተሻለ ስራ ይሰራ ነበር የሚለው ነገር አንድነቱ ነው። ሌላው ግን የማስፋፋቱን ነገር እዛ ላይ ደግሞ ያለበት ነገር ይመስለኛል ያላመነችውን ነገር ነገር የሚሆነው እንጂ እና ሳፕላይን አጣጥሞ መሆን አለባቸው እንጂ ዝም ብሎ ማደግ ብቻ ሳይሆን ያደገውን ወደ ኋላ እንትን ስለሚያደግ እዚህ ላይ ትንሽ የባላንስ የማድረግ ነገር ችግሮች አሉ። የሀይል መቋረጥና መቆራረጥ በተለያዩ ዘርፎች ላይ ምን አይነት ተጽዕኖ አሳርፏል? ችግሩ ለሕክምና አገልግሎት መስጫዎች ጭምር ትልቅ ተግዳሮት እንደፈጠረ ነው የሚሰማው። ጋዜጠኛ ወንድሙ ጋዜጠኛ ወንድሙ መስመር ላይ ስለሌለ፣ አቶ ጎሳኤ እሺ፣ እንግዲህ የሀይል መቆራረጥ ትክክል ነው። ሀይል በሚፈልጉ ተቋማት ላይ የራሱ ተጽዕኖ ይኖረዋል። እንግዲህ ተጽዕኖው ይለያያል፣ ለጠቀሜታው ማለት ነው። አሁን ከፍተኛ የኤክስፖርት ወይም ውጭ ላኪ ኢንዱስትሪዎች ላይ የሀይል መቆራረጥ ከፍተኛ ብቃት አለው። በጤና ጣቢያዎችም ላይ በሆስፒታሎችም ላይ የራሱ ተጽዕኖ አለው። ግን ጤና ጣቢያዎች ሆስፒታሎች የራሳቸው መጠባበቂያ ሀይል የራሳቸው ጄኔሬተር እንዲኖራቸውም ያስፈልጋል። ይህንንም በጋራ እየሰራን ያለ ነው። ሌላው ደንበኛው ማንኛውም የውሃውም የትምህርቱም የሁሉም ላይ ተጽዕኖ ከፍተኛ ነው፣ የታወቀ ነው እና ይህንንም በመረዳት ነው እንግዲህ አሁን በከፍተኛ ደረጃ ይህን ችግር የሀይል መቆራረጡን መዋዠቁን ለመቅረፍ እየሰራን ያለ ነው እና እንደሚታወቀው በኢትዮጵያ ኢኮኖሚ ባለፉት አስራ አንድ ዓመታት ከአስር ፐርሰንት በላይ እድገት እያሳየን የመጣው ለዚህ እድገት የኢነርጂው የኤሌክትሪሲቲ አስተዋጽኦ ከፍተኛ ነው። ይህ አይካድም። ግን እድገቱ በጣም አሁንም በከፍተኛ ደረጃ እየቀጠለ ሁሉም ወደ ዘመናዊ የእድገት ሂደቱም እየተለወጠ ስለሆነ የኤሌክትሪክ ፍላጎቱ በከፍተኛ ደረጃ ነው እያደገ ያለው፣ እና እንግዲህ ፍላጎቱና አቅርቦቱ አልተመጣጠነም ስንል ከዚህ አንጻር ነው። እድገቱ በጣም ፈጣን ስለሆነ ያን ፈጣን እድገቱን ማስቀጠል ስላለብን ማለት ነው እና በዚያ በኩል አሁን ባለብን ጊዜያዊ ችግር ልክ ነው። እንደዚህ አይነት ችግሮች አጋጥመዋል። ግን ይሄ በአጭር ጊዜ የምንፈታቸው አሉ፣ በመካከለኛ ጊዜ እንፈታቸዋለን፣ በረጅም ጊዜ የምንፈታቸው አሉ። ልክ የኃይል ማስተላለፊያ ኔትወርካችንንም አሁን በረጅም ጊዜ ለማስተካከል እና ለማሳደግ እየሰራን ያለ ነው ስራ አለ፣ በሁለት ኩባንያዎች። ይሄ ባለፈው ጊዜ ዘግቶብን የነበረ አሁን ግን ወደ ስራ ገብተናል። ይህንንም አቅም እያሳደግን ነው የምንሄደው ማለት ነው። የዲስትሪቡሽን መስመራችንን ይሄ ወደ ህብረተሰቡ የሚገባውንም እሱንም አሁን እየሰራን ያለ ነው ሁኔታ አለ። እንደገና በዘመናዊ ቴክኖሎጂን የምንታገዙበት ቅድም የሀይል ምክንያት የተባለውንም እሱንም ለመቀነስ የሀይል ቆጣቢ ቴክኖሎጂዎችንም ለማስፋፋት በዛ በኩል እየሰራን ነው ያለን ሁኔታ አለ። እንግዲህ ይሄ ነገር ባለፈው እንዲህ ተብሎ አልተሰራም በሚለው በዛ አይደለም። አሁን ተስፋ መቁረጥ ያለብን አይመስለኝም። በአጭር ጊዜ መፍትሄ እናመጣለን። ደግሞም አሁን የያዝናቸው ነገሮች በያዝናቸው ከተቀበለ በአጭር ጊዜ ውስጥ የኃይል መቆራረጡን እንቀርፋለን፣ ህብረተሰቡም የተሻለ አገልግሎት ያገኛል ብዬ ነው ገምታ። ኢንጂነር ይግዛው የኢትዮጵያ መንግሥት ችግሩን ለመቅረፍ በየጊዜው የወሰዳቸው እርምጃዎች ተገልጋዩ ህዝብ እንደሚለው ያን ያህል ለውጥ እያመጡ አይደለም። በኃይል አገልግሎት መቋረጥ መቆራረጥ ሳቢያ ህዝቡ የተደቀነበትን ሳንክ እንዴት ነው ማስወገድ የሚቻለው?

ተከትሎ ዲማንድ ተከትሎ ብዙ ደግሞ ይሄኛው ነገር መቅረፍ ይቻላል ነው። አሁን ግን አብዛ ላት ድሮች አለ መንግስቱን አቅሙን እየሰራ ነው፣ ግን ሁለቱም ለማጣጣም የደረገው ነገር ግን ትንሽ ድለይ ይሆናሉ። ቶሎ አድሬስ አይደረግም። መኮራል ሲባል የሀይል ማለት ብቻ አንዳንድ ያለው የመበላሸትም አለ ይህን ፈጥነን የምንፈታበት አቅም አለ ወይ እድገት ጋር አብሮ መሄድ የማናጅመንት እና የቴክኒካል ካፓስቲ ያለን ወይ ቅድም አሁን ኮምፒተራ እንትን የቴክኖሎጂ እንትን እያደረግን ነው ብለዋል እና ይህ ት የሚደረገው እንዴት ነው እንትን መፍታት ያለብን የሚለው ነገር ምክንያቱም እዛ የሚጠፋ ነገር አለ ህዝቡ ያማር የሚያደረገው ምንድን ነው ሀይል ስላጠረ ብቻ ሳይሆን ሀይል በትገቢ ጊዜ ስላልመጣ ነው ቴክኒካል ምቶች ስጥ ስለማይፈቱ ነው እነዚህ ቢካል ኖሮ አሁን በሀይል ምቅጥር የሚመጣው ነገር ራሱ አብሮ መሄድ የሚችለው ይህም መንግስት ነው ያሰበ፣ ሲሆን ቅድም እንዳሉት ያው ግድቦች ወደ ሰት ዲሮ ይፈታቸዋል። አሁን ግን በእጃችን ላይ ያለው ፓወር ግን እንዴት አድርገን ኦቶማይዛሽን እየሰጠን ያለ ነው የሚለው ነገር የማኔጅመንቶች ትንሽ ችግር የሆነች እዚህ ላይ ደግሞ መስራት አለበት። ከዚያ ደግሞ ማስፋት ሲባል ምን ነው የሌለህን ነገር ሲፈቀድ ካለው አቅም ጋር ተጣጥሞ መሆን አለበት፣ ማካፈል ነው

ከክልል ክልልም በኤሌክትሪክ አቅርቦቱ ላይ ልዩነት እንደሚታይ አንዳንድ አስተያየት ሰጪዎችም ቀደም ሲል ጠቁመው ነበር። ስለዚህ ለሚነሳው ችግር ምን መልስ አለዎት? መልካም እንግዲህ፣ የአስተዳደር ችግር ለመፍታት ወይም የደንበኞችን እርካታ ለመጠበቅ መንግስት በፊቱን የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንን ወደ ሁለት በመክፈል የኢትዮጵያ ኤሌክትሪክ አገልግሎት በተለይ አገልግሎቱን እና ለህዝቡን ተደራሽ ለማድረግና የህዝቡን ሮሮም ለመፍታት አገልግሎቱን ለብቻ እንዲሁም የግንባታ ክፍሉን ደግሞ የኢትዮጵያ ኤሌክትሪክ ኃይል በሚል ለብቻ በመክፈል ያሉ ችግሮችንም ደረጃ በደረጃ ለመፍታት ከፍተኛ ጥረት እየተደረገ ነው ያለው። ከዚህ አንጻር ጥሩ ጅማሮ አለ የሚል እምነት ነው ያለን። አድማጮች የተያያዘልን የውይይት ጊዜ እዚህ ላይ በመጠናቀቁ እንግዶቻችንን በውይይታችን ላይ በመሳተፋቸው ከልብ እያመሰገንኩ ውይይቱን እዚህ ላይ አበቃለሁ። በደህና ቆዩን።